ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ሊጎብኙ የስዊድንኛ ሰዋሰው በአማርኛ ለጀማሪዎችና ኦኔኒስካንን ከሩሳንዳ እስከ ጃንሆይ ሜዳ መጽሐፍት ደራሲ ሰለሞን ሃለፎም መቶ ስድስት ገጾች ያሉት የስዊድንኛ ሰዋሰው ሰው በአማርኛ ለጀማሪዎች መጽሐፍ ስዊድንኛ ቋንቋን ለማጥናት ለሚፈልጉ የአማርኛ ቋንቋ ተናጋሪዎች እንደምን ያግዛል ይላሉ? በመጀመሪያ በጣም አመሰግናለሁ። እዚህ ሀገር ላይ ብዙ ኢትዮጵያውያን ይቸገራሉ። ምክንያቱም ቋንቋውን ለመልመድ ረጅም ጊዜ ይወስድባቸዋል። አዳዲስ የሚመጡ ወጣቶች እንደገና ጎልማሶችም ቋንቋውን ቀልጠፍ ባለ ሁኔታ ለማወቅና ወደ ስራ ለማሰማራት እንዲያግዛቸው የተዘጋጀ መጽሐፍ ነው። እርግጥ እዛ ላይ እንዳስቀመጡት ከድምፅ አጠቃቀም እንደዚሁም ቃላትን፣ ሀረግና ረፍተ ነገር አሰራኮችን እነዛን ይዟል። ይሄን ይዞ መማሩ አስፈላጊነቱ በተለይ ኢትዮጵያ በስዊድን ለሚኖሩ ሰዎች ምን ያህል ጠቀሜታ ይኖረዋል ይላሉ አሁን የተዘጋጀው መጽሐፉ የአማርኛን ሰዋሱ ከድምፅ ጀምሮ ቃል፣ ሐረግ፣ አረፍተ ነገር መዋቅሮችን በአጭር ማብራሪያ ቀላል በሆነ መንገድ እና እንዲሁ ምሳሌዎችን እያሳየ ሁለቱን የአማርኛን ሰዋሱ እና የስዊድንኛ ሰዋስው እያነጻጸረ የሚያቀርብ በመሆኑ፣ አሀ ለካ ይሄ ማለት ይሄ ነው፣ እንዲህ ማለት በስዊድንኛ በአማርኛ እንዲህ ማለት ነው እያሉ በቀላሉ እንዲገባቸው እንዲረዱ፣ እንደገና ደግሞ በስዊድንኛ መማሪያ መጽሐፍ ላይ የቀረቡትን መልመጃዎች በቀላሉ መስራት እንዲችሉና ይሄንን ትምህርቱን እንዲያፋጥንላቸው ለማድረግ ያዘጋጀው ስለሆነ ጠቀሜታ እንዳለ የታወቀ ነው። አንድ አዲስ ጀማሪ የስዊድንኛን ቋንቋ አጥንቶ ለመማር፣ በእርግጥ እንደ ግለሰቡ ክህሎት ይለያያል፣ በአማካይ ምን ያህል ጊዜ ይፈጃል? ስዊድንኛ ቋንቋን ከሌሎች ቋንቋዎች ለየት የሚያደርገው አለ? በክብደቱ ወይም በቀለቱ? ለአዲስ ጀማሪዎች፣ ቋንቋን ለማጥናት ለሚወዱ ብዙ ጀማሪዎች እንደተባለው የቋንቋ አገር ቤት እያሉ ማለት ነው። መሰረታዊ የሆነ የትምህርት ዳራ ካላቸው ለመዳው ትምህርቱ ፈጠን ሊል ይችላል። ግን የሚመጡት ሰዎች ይለያያል። ትምህርት ኖሮት የሚመጣለ አገር ቤት ላይ እያለ ምናልባት አንደኛ ደረጃ እንደዚሁ መለስተኛ ሁለተኛ ደረጃ አካባቢ ተምሮ የሚመጣለ እና ይለያያል። ትምህርት ለሌላቸው ይከብዳል በእውነት ለመናገር ምክንያቱም ከኛ ቋንቋ ጋር ከአማርኛ ጋር ስናስተያየው ከዝምድና አኳያ በጣም የራቀ በመሆኑ እንደዚህ በቀላሉ የሚለመድ አይደለም አስቸጋሪ ነው አንዳንድ ሰው እንዲያውም ይህን ከመማር እንግሊዝኛ መማር ይቀለኛል ወይም ደግሞ እንግሊዝኛ ተናጋሪ ሀገሮች ጋር ብሄድ ይሻለኝ ነበር ይላሉ ምክንያቱም ቋንቋው ካልተለመደ ስራ ለመስራት ከሰዎች ጋር ለመግባባት ከማህበረሰቡ ጋር ተግባብቶ ለመኖር ከባድ ነው እና ይለያያል ጊዜው ዞሮ ዞሮ ግን መጽሐፉ የሰዋሱ መጽሐፍ በቀላል አቀራረብ ለጀማሪዎች የቀረበ በመሆኑ በተቻለ መጠን መሰረታዊውን ነገር ያሳውቃቸዋል። ሀሳባቸውን በጽሁፍም ሆነ በንግግር ለመግለጽ የሚያስችላቸው ዋና ዋና ፍሬ ነገሮች የያዘ በመሆኑ በቀላሉ እንግዲህ ስዊድንኛ ጋር ተዋውቀው ወደ ስራ አለም ለመሰማራት እና ከሌሎችም ጋር ለመግባባት እንዲያግዛቸው ተብሎ የተዘጋጀ ነው። እንደ ምሳሌ እርሶን ምን ያህል ጊዜ ይወስዶበታል ቋንቋን አቀልጥፎ ለመናገር እና ለመስማት? እኔ እንግዲህ የተማርኩት ሀገር ቤትም ያው የቋንቋ ሳይንስ በመሆኑ ያግዘኛል። ስለዚህ ለእኔ ብዙም ጊዜ አልፈጀብኝም። እውነት ለመናገር ኦልሞስት አምስት ወር ስድስት ወር አካባቢ ነው። ግን ስምንት አመት ሰባት አመት እዚህ ተቀምጠው አሁንም ሀሳባቸውን ለመግለጽ የሚቸገሩ ሰዎች አሉ። እጅግ በጣም ከፍተኛ ችግር ያለባቸው ሰዎች አሉ። እነሱን ለማገዝ በሚል የተዘጋጀ ነው። ሌላው ሁለተኛው መጽሐፍ የጻፉት ለኢትዮጵያ ታላቅ ባለውለታ የሆኑ በተለይም ታሪካቸው ከአበበ ብቂላ እና ከነማሞል ዴጋ ከኢትዮጵያ የስፖርቱ ሕይወት ጋር የተያያዘው ኦኒ ኒስካንን ከሮሱንዳ እስከ ጃንሆይ ሜዳ የሚለው ነው። ለዚህም መነሻ ያደረጉት በመጽሐፉ መንደርደሪያ ላይ እንደጠቀሱት ሴፕቴምበር 10 2015 ማታ ላይ የስዊድን ቴሌቪዥን ስዊድናዊ እና በባዶ እግሩ ሯጭ የሚል አንድ ሰዓት ዘጋቢ ወይም ዶኩሜንተሪ ፊልም ሲያሳይ ያንን ተመልክተው መነሻ ሆኖት ያ ነው። ዘጋቢ ፊልሙን ከተመለከቱ በኋላ በአእምሮ ምን መጣ? ከዛስ እንደምን መጽሐፍ ለመጻፍ ተነሳሱ? ይህን ፊልም እንዳየሁት በአጋጣሚ ልክ አበበ አስራ ዘጠኝ ስልሳ ሮም ላይ በፈረንጅ አቆጣጠር ማለት ነው በሮጠበት ቀን ምሽት ላይ ልክ ቀኑን ማለት ነው ነው የአጋጣሚ ጉዳይ ነው። እዚህም የሄደ ዘጋቢ ፊልም የታየው እና እንዳየሁት የአንድ ሰዓት ዘጋቢ ፊልም ነው። ኦኒኒስካነን በእውነት ለኢትዮጵያውያን ባለውለታ በመሆኑ የዚህን ስዊድናዊ ወይም ደግሞ አሰልጣኝ የህይወት ታሪክ ጽፌ ለማያውቁት ወገኖቼ ማስተዋወቅ አለብኝ በሚል ተነሳሳሁ። ፊልሙ ነው መነሻዬ። ፊልሙን ሳየው የተጠቀሱት ስዊድናዊው አሰልጣኝ ነው፣ ስዊድናዊና በባዶ ጉሯጩ ነው የሚለው በባዶ ጉሯጩ ደግሞ የኛው አበበ ቢቂላ ነው። ስለዚህ ይሄ ነገር በመጽሐፍ መልክ ተቋጥሮ ተሰንቆ ለወገኖቼ ለኢትዮጵያውያን ቢቀርብ ትልቅ ማስታወሻ ይሆናል በሚል ተነሳስቼ ነው የጻፍኩት። መጽሐፍ ለመጽሐፍ እንደሚታወቀው በርካታ የጽሁፍም ሆነ የቃልም ሆነ በዲጂታልም ሆነ በተለያዩ ማይክሮፊልሞች የተዘጋጁ ነገሮችን ማሰባሰብ ይጠይቃል። ያንን ከማድረጉ አኳያ በተለይም ከሚኖሩበት ስዊድን የኦኒስካንን ቤተሰቦች አናግሮ የተለያዩ ዶክሜንቶችን ለመሰብሰብ ጣውረዱ ምን ይመስል ነበር ምን አይነት ጠቃሚ መረጃዎችንስ አሰባስበዋል እንደተባለው ቀላል አልነበረም በመጀመሪያ የፊልሙን አዘጋጅ አገኘሁት በኢሜል እሱ ደግሞ ከኦኒስካንን ቤተሰቦች ጋር አገናኘኝ በነገራችን ላይ ልጆች የሉትም ግን የወንድሞቹ ልጆች አሉ እዚህ የሚኖሩ እነሱ ጋር ተደዋውዬ በስልክ እንደዚሁ እንድትመጣ አካሉ በኋላ ከምኖርበት ከተማ ራቅ ያለ ቦታ ነው እነሱ ጋር በመሄድ እንግዲህ ኢትዮጵያ በኖረበት ጊዜ ያሰባሰባቸውን የተለያዩ ፊልሞች፣ ፎቶግራፎች፣ ያጠናከራቸውን ጽሁፎች በማገላበጥ ሀሳብ ለመሰብሰብ ሞክር ያለው ይሄን ብቻም አይደለም። ሌሎች ስዊድናውያን ማለትም በዛን ጊዜ የነበሩ ብዙ ባይሆኑም የተወሰኑ አሉ በህይወት ያሉ አሁንም እነሱ ጋር በኢሜይል በመላላክ የሚኖሩበት ቦታ በመሄድ እዚሁ ስዊድን ውስጥ ማለት ነው። እንደዚሁ ከእነሱ ጋር ቁጭ ብሎ ኢንተርቪው በማድረግ እና በመሳሰሉት ሀሳብ ለማሰባሰብ ሞክሬ አለሁኝ። እንግዲህ የኦኒ ህይወት ስዊድንም አዲስ አበባ ማለትም ኢትዮጵያ ውስጥም ሁለቱም ቦታ ላይ በመሆኑ እንደገና ወደ ኢትዮጵያ ደግሞ አንድ ሁለት ጊዜ በመመላለስ እሱ በሰራባቸው ቦታዎች ያው የታወቀ ነው፣ የስፖርት አካባቢ ቀይ መስቀል እና የመሳሰሉትን ቦታዎች በመዘዋወር ሀሳብ ለማሰባሰብ ሞክር ያለሁ። ጣውረዱ እንደተባለው ቀላል አይደለም። እንዳሉት የመጽሐፉ ትረካው የሚያተኩረው ስዊድናዊ ኦኒ ስካንን ላይ ነው። በእርግጥ አበበ ቢቂላ፣ ማሞ ወልደ፣ ኢትዮጵያም የስፖርት ታሪክ በተለይ የኦሎምፒክ ስፖርት ታሪክ እዛ ውስጥ ተካትቷል። ኦኒ ኒስካንን ማን ነበሩ? በተለይ ከመጀመሪያ የስዊድን ህይወታቸው ምን ይመስል ነበር? ወደ ኢትዮጵያ ከመዝለቃቸው በፊት ኦኒ ኒስካንን የተወለዱት ፊንላንድ ነው። አባታቸው ፊንላንዳዊ ሲሆኑ እናታቸው ደግሞ ስዊድናዊ ናቸው። በሶስት አመታቸው ከፊንላንድ ዋና ከተማ በጀልባ ወደ ስዊድን መጥተው እዚህ ስዊድን ስቶክሆልም ውስጥ ማለት ነው። ያው የመጽሐፉ ርዕስም ሮሱንዳ የሚለው ኦኒኒስ ካነን ያደጉበት አካባቢ ነው። እዛ አካባቢ የኖሩ ናቸው። ኦኒኒስ ካነን እዚህ ሀገር ላይ በሚኖሩበት ጊዜ አንደኛ በስፖርት እጅግ በጣም በዛን ጊዜ ማለት ነው፣ በዘመኑ እንዲሁ ሯጭ ነበሩ። እስከ አስር ሺህ ሜትር የሩጫ ውድድርን በማድረግ ስዊድንን ወክለው ውጪ ድረስ ለመወዳደር ተካፋይ የነበሩ ናቸው። በዓለም አቀፍ ስፖርት ማለት ነው፣ በሩጫ ስፖርት ጊዜ በተመሳሳይ ሁኔታ እንደገና ደግሞ በውትድርናው ዓለም እስከ ሻለቃነት ማዕረግ ሜጀር ኦኒኒስካነን ነው የሚባሉት። ኢትዮጵያ ውስጥም ብዙ አትሌቶች ዋሚ ሜጀር ኦኒኒስካነን ብለው ነው የሚጠሯቸው። እና የውትድርናውም ሕይወት አለ፣ የስፖርቱም ሕይወት አለ። በዚህ ሁኔታ ውስጥ ያሳለፉ ስለነበሩ ኢትዮጵያ ሄደው ወደ ስፖርቱ በሚገቡበት ጊዜ እንግዲህ እገዛ አድርጎላቸዋል ማለት ነው። ስዊድን ውስጥ የነበረው ያሳለፉት የስፖርት ሕይወት ራሳቸውም ራሳቸው እዚህ ሯጭ ነበሩ ወደ ኢትዮጵያ እንዴት ዘለቁ ከእነ አበበ ቢቂላና እነ ማሞ ወልዴ ጋርስ እንደምን ሊገናኙ ይቻሉ ወደ ኢትዮጵያ የሄዱት ኢትዮጵያ በዛን ጊዜ በአስራ ዘጠኝ አርባ ስድስት አካባቢ ማለት ነው በፈረንጅ አቆጣጠር ባለሙያዎችን በህክምና ሙያ ፖሊስ በአየር ኃይል እና በመሳሰሉት ዘርፎች ባለሙያዎችን ትፈልግ ነበረ እና ጃንሆይ ማለት ነው ቀዳማዊ ኃይለስላሴ ይህንን የባለሙያ ጥየቃ ስላቀረቡ ተፈቅዶላቸው በዛን ጊዜ ወደ ሰባት መቶ የሚደርሱ ስዊድናውያን ናቸው የሄዱት በተለያየ የሙያ ዘርፍ ሀገራችንን ለማገዝ ማለት ነው። ኦኒኒስ ካነንም የክቡር ዘበኛ መኮንኖችን ስፖርት ለማስተማር በስፖርት ኢንስትራክተርነት እንዲያገለግሉ ጥሪ ቀርቦላቸው ያን ጊዜ እዚህ የነበራቸውን ቤታቸውን ሽጠው ባለቤታቸውን ብቻ ይዘው ንብረታቸውን፣ ጓዛቸውን ሰብስበው ጓዛቸው በጀልባ በጅቡቲ በኩል ተጫነ፣ እነሱ ደግሞ በአውሮፕላን ወደ ኢትዮጵያ ገቡና አካሄዳቸው የክቡር ዘበኛ መኮንኖችን ስፖርት ለማስተማር ለሁለት ዓመት ብቻ ኢትዮጵያ ውስጥ ለመስራት ነበር። ግን ያ ሁለት አመት ሀገሩንና ህዝቡን ወደውት ኢትዮጵያ ላይ ለሰላሳ ስምንት አመታት ኖረዋል ማለት ነው። እዛ ላይ የአትሌቶችን እና አበበ ቢቂላን ማሞን፣ ዋሚና የመሳሰሉትን የረጅም ርቀት ሯጮች ማሰልጠን ብቻ ሳይሆን የቀይ መስቀል ጀኔራል ሴክሬታሪ ሆነው ለዘጠኝ አመት አገልግለዋል። እንደገና ደግሞ የአለርት እንደዚሁ ሀላፊ ሆነው ወደ ሰባት ስምንት ዓመት አካባቢ አገልግለዋል። ህጻናት አድን ድርጅት ላይ ሰርተዋል። በጂምናስቲክ ደግሞ በየትምህርት ቤቶቹ ያን ጊዜ ጂምናስቲክ ገና መጀመሩ ስለነበረ አስተማሪዎቹን በማሰልጠን ረገድ በየክፍለ ሀገሩ ጠቅላይ ግዛት በሚባለው ያን ጊዜ እየዞሩ እንዲሁ ለሀገራችን ከፍ ያለ አስተዋጽኦ አበርክተዋል። የኢትዮጵያ የኦሎምፒክ ታሪክ በእርግጥ ከሜልበርን ቢጀምርም እዛም ላይ እንደጠቀሱት ተሳካላቸው በሜክሲኮ እና በሮም በቶኪዮ ላይ ነው። የዛ ታሪክ ከመነሻው በዚህ በኦሎምፒክ ታሪክ ውስጥ ውስጥ የኦኒ አስተዋጽኦ ምን ይመስላል? እና አበበ ቢቂላ እና ማሞ ወልዴ ለማራቶን ኦሎምፒክ ለወርቅ ሜዳል ባለቤትነት እንዲበቁ በመጀመሪያ ደረጃ ኦኒ በትምህርት ሚኒስቴር ውስጥ የስፖርት ትምህርት ክፍል ኃላፊ ሆኖ ነበረ እና በየጠቅላይ ግዛቱ እየዞረ አስተማሪዎችን፣ ልጆችን፣ እንደገና ወጣቶችን ጂምናስቲክ ያሳያል። እዚህ ሀገር ላይ ደግሞ ራሱ የተሸለማቸው በጣም ብዙ ሜዳሊያዎች ነበሩ። እነሱን ከዚህ አስልኮ አሸናፊዎችን ሜዳሊያ በመስጠት በመሸለም ያበረታታ ነበረ እና ሁለት ዓመት ኮንትራቱን ሲጨርስ ጃን ሆይ ለምን እዚሁ ቆይተህ ለምንድን ነው ሌላ ስራ ማሰራልን በሚል አራዘሙለትና ቀጠለ እና ምንድን ነው ከሜልቦርን በፊት ማለት ነው አንድ ጊዜ የእንግሊዝና ተጋባዥ ሆኖ ማለት ነው የኦሎምፒክን ሁኔታ ለማጥናት ከኢትዮጵያ ተወክሎ መጥቶ አይቷል። ከዚያ በኋላ እንደገና እዛ ክቡር ዘበኛ ላይ ያሉት ልምምድ የሚያደርጉትን ስፖርተኞቹን ማሰልጠን ይጀምራል። ከዛ በኋላ እንደገና ያው በዋና አሰልጣኝነት ይዟቸው በመጀመሪያ ጊዜ እሱ ሮም ነው የሄደው፣ ሮም ኦሎምፒክ ማለት ነው። የእነዚህ ሯጮቹን ይዞ ከዛ እንደገና ከቶኪዮ እንደዛ እያለ ወደ ሜክሲኮ ቀጠለ። የራሱን ፍላጎት አለበት። አሰልጣኛቸውም ነው፣ የረጅም ርቀት ሯጮቹን ሲያሰለጥን የነበረ ነው። በዚህ አይነት መንገድ ነው እንግዲህ ከአትሌቶቹ ጋር ቅርርብ ኖሮት ያው በኦሎምፒክ ኮሚቴ ውስጥ ተካፋይም አሰልጣኝም ስለነበረ ያገዛቸው። ኦኔስካንን መጽሐፍ ውስጥም እንደጠቀሱት በታሪካቸው ውስጥ በበርካታ የሙያ ህይወት ውስጥ አልፈዋል። ከውትድርና አልፎ በስፖርት ዓለም ታላላቅ የሆኑ ኢትዮጵያውያን አትሌቶችን በዓለም አቀፍ መድረክ ላይ የወርቅ ባለቤትነት እንዲበቁ አግዘዋል። በዛም ብቻ አይወሰኑም ነበር። እንደ አባትና የልጅ ግንኙነት ነበራቸው። በስፖርተኞች እና በኦኒ ስካንን መካከል የነበሩት ግንኙነቶች ምን ይመስሉ ነበር? ቤተሰባቸውስ የኦኒ ስካንንን የናበበ ቢቂላን ታሪክ እንደምንድን ነው የሚዘክሩት የሚያስታውሱት? እንደተባለው ከዚህ ከአሰልጣኝ እና አሰልጣኝ ግንኙነት ባለፈ የአባትና የልጅ ያህል ነበር ግንኙነታቸው። በእውነት በጣም ነበር የሚቀራረቡት። ለምሳሌ ኦኒ እቤት ያስገነባው ይሄ ሳውና መታጠቢያ ነበረ። ከልምምድ በኋላ እናበበ እዛ ይሄዳሉ። ሳውና ላይ መታሻ፣ ሰውነታቸውን ማሸት መጽሐፉ ላይ እንዳዩት የዛለ ሰውነታቸውን በማሸት በኩል፣ እንደዚህ አብረው በመዝናናት በኩል ልክ ከፍተኛ ቀረቤታ ነበራቸው። ያም አይደለም እንደገና እዚህ ያነጋገርኳቸው የኦኒ ቤተሰቦች እንደሚሉት ፈረንጅ ሀገር ድረስ ማለት ነው ስዊድን አብሮ መጥተው ነበረ። ሯጮች በዛን ጊዜ የነበሩት ለምሳሌ አንደኛው አበበ ቢቂላ ነው እና እንደምታየው ያን ጊዜ ብዙ እንደዚህ የአፍሪካ ሰዎች በብዛት አይመጡም ነበር። እና እነሱ ሲመጡ በጣም ተገረም ትላለች። አንደኛው የወንድሙ ልጅ ማርያን የሳውተር ሚስተር የምትባል ያነጋገርኳት ማለት ነው። እና በአጋጣሚ የገና በዓል የሚባል አለ የገና ኩሌታ በዓል ላይ ነበር ይዟቸው የመጣው ሰመር ላይ ነው። እና ከኛ ጋር አብረን እዚህ የበዓላችንን አከበርን። ይሄ የምታየው ዛፍ ላይ እንዲያውም አበበ ጫፉ ላይ ወጥቶ ነበረ። እንደዚህ እና ፈረንጅ ሀገር ድረስ እየተመላለሱ አብሯቸው ይዟቸው እየመጣ በጣም ቀረቤታ ነበራቸው። ይሄንን እኔ ዋሚ ቢራቱን የእኛን አትሌት ማለት ነው አሁንም ኢንተርቪው በማደርግበት ጊዜ ሄጄ አነጋግሬያቸዋለሁ። በሕይወት አሉ። ያው የኢትዮጵያ ሕዝብ ያውቃል። በእውነት የተከበሩ አትሌታችን እና በሚገባ ነው ያጫወትኝ ቀረረባቸውን ይሄን በተመለከተ ማለት ነው። በዚህም ብቻ ላበቁም ከስፖርቱም ዓለም አልፈው ኢትዮጵያ ውስጥ እንደጠቀሱት ቀደም ሲል ለሁለት ዓመት ኮንትራት ሄደው የእድሜያቸውን ፍጻሜ መቃረቢያ ድረስ ለሰላሳ ስምንት ዓመታት ኖረዋል። በዛን ጊዜ በተለያዩ አለርትን የመሳሰሉ በቀይ መስቀል፣ በተለያዩ የረዴት ድርጅቶች ውስጥ የበጎ አድራጎት ስራዎችን ሁሉ ከውነዋል። በስፖርቱና በበጎ አድራጎት ስራው ዘርፍ ኦኒ ኢትዮጵያ ውስጥ እንደምን ይታወሳሉ? ኦኒ በኢትዮጵያ የበጎ አድራጎትና የስፖርት ህይወት ውስጥ ምን አይነት ልዩ ስፍራ አላቸው ይላሉ። በስፖርት አለም ብቻ አይደለም። ስፖርቱ ዋናው ይሁን እንጂ በነገራችን ላይ ያን ጊዜ ከንጉሳውያን ቤተሰብ ጋር ከጃንሆይ ጋር ጥሩ ቀረቤታ ነበራቸው እና ይሄንን ቀረቤታቸውንም ያዋሉት ለረድኤት ስራ ነው፣ ለበጎ ስራ ነው። የቀይ መስቀል አላፊ ሆነው በሚሰሩበት ጊዜ ማለት ነው። የተለያዩ ዓለም አቀፍ ስብሰባዎችን ውጭ ሀገር ድረስ ያደርጋሉ። እንደገና ደግሞ ሀገር ላይ የቀይ መስቀል ቅርንጫፎችን በመክፈት በኩል በማስተባበር በኩል ከፍ ያለ አስተዋጽኦ ነው ያደረጉት። ታሪካቸውን በሚመረምርበት ጊዜ ያገኘሁት ነው። በአለርትም እንደዚሁ ከፍተኛ አስተዋጽኦ ነው ያደረጉት። እዛ ላይ አለርት ጊዜ በነበረበት ጊዜ ፎቶግራፋቸውን አሁን ድረስ ማለት ነው መዝናኛ ቦታዎች ላይ የሰራተኞቹ መዝናኛ ክበብ ላይ ይለጥፈውታል። እኔ ደግሞ ታሪካቸውን ልጽፍ ነው ስል የተለያዩ በዛን ጊዜ የተነሷቸውን ፎቶግራፎች ለምሳሌ ይሄ የምታየው የውሃ ታንከር እዚህ ላይ በዛን ጊዜ ኦኒኒስ ካነን ያቋቋሙት ነው። ይሄ ባይሆን ኖሮ በአሁኑ ጊዜ ባይሰራ ኖሮ በአዲስ አበባ የውሃ እጥረት ሆስፒታላችን ከፍተኛ ችግር ያጋጥመው ነበር ነበር ያሉኝ በእውነት የአለርት አስተዳዳሪ ማለት ነው ያስጎበኙኝና ታሪካቸውን አንዳንድ ጥቆማ ያደረጉልኝ ወይም ዶክመንቶችን እንድመለከት የጋበዙኝ እንደዚሁ በሁሉም ነው በዚህ በሴቭ ዘ ቺልድረን በኩል በህፃናት አድን ድርጅትን በኩል ዓላማው ምንድን ነው የበጎ ስራ አገልግሎት ነው። ህብረተሰቡን ማገዝ ነው። ወደ ሀገራቸው መመለስ ይችሉ ነበር። አልፈልግም እዚህ ነው የምኖረው እዚህ ነው የምቀበረው ብለው ነበር። እንዲያውም ከዚያ ትውሰዱ ብለው ነበር። መኖሪያ ቤታቸው ተወርሶባቸው በቀበሌ ቤት ነበር እስከ መጨረሻ ድረስ የሚኖሩት። እናታማው ተኝተው በነበረበት ጊዜ እኔ ወደ ስዊድን መሄድ አልፈልግም እዚህ ነው የምቀበረው ግን በአጋጣሚ ቤተሰቦቻቸው ይዘዋቸው መጡ፣ እንጂ እስከ መጨረሻው ህልፈት ህይወታቸው ሀገራችን ላይ እንዲሆን ነበር የፈለጉት። ህዝቡንም ሀገሩንም ወደው ማህበረሰቡን በማገልገል በሁሉም በተለያዩ ዘርፎች እስከ መጨረሻው ድረስ እዛው ነበር መኖር የፈለጉት። ኦኒ ሚስካና እርግጥ እንዳነሱት በመጽሐፉ ላይ እንዳሰፈሩት አሁን ኦኒ የመጨረሻ ህይወተ ፍጻሜያቸው ላይ ከኢትዮጵያ እንዳሰቡት እንደወደዱት ባይሳካም ወደ ሀገራቸው ተመልሰው የሀገራቸው ምድር ላይ አርፈዋል። በቀብራቸው ስነ ስርዓት ላይ ስርዓተ ፍታቱን የመሩት የኦኒ ወንድም ልጅ ኦኒ በፊንላንድ ቋንቋ መልካም እድል ማለት ነው ስምን መላክ ያወጣዋል እንዲሉ እድለኛም ነበር ብለዋል። ሶስት ኦ ለምሳሌ ምን አይነት ሰው ነበሩ? እኔን በምን መልክ ይገልጿቸዋል? በምን መልክ ሊታሰቡ ይገባል? ይላሉ ማርያኔ ሳውተር ሚስተር ይባላሉ። ከጀማሪዎቹ እዚህ ሀገር ላይ ወደ መጀመሪያ አካባቢ ማለት ነው ካሉት የሴት ካህናን መካከል አንደኛዋ ናቸው። አሁን በጡረታ ላይ ነው የሚገኙት እና ስርዓተ ፍታቱን የመሩት እሳቸው ናቸው። ኦኒ እንደ ስሙ እድለኛ ነው ነው ያሉኝ። እንደ ስሙ እድለኛ ነው። ኦኒ ማለት በፊንላንድ ቋንቋ መልካም እድል ማለት ነው ያልዞረበት የዓለም ክልል የለም። በዛ ላይ ደግሞ በኦኒ ልብ ውስጥ ሁለት ቦታዎች ልዩ ስፍራ አላቸው። አንደኛው ኢትዮጵያ፣ ሁለተኛው ስዊድን። ሁለቱም እኩል ስፍራ ነው ያላቸው በኦኒ ልብ ውስጥ እና ኦኒ ማለት ለሰው ልጆች ጥሩ አድራጊ በህይወት ዘመናቸው ውስጥ ሰዎችን ለማስደሰት የጣሩ፣ ሰዎችን ለመርዳት የኖሩ ሰው ነበሩ። ይህንን ነው የተረዳውን። ምክንያቱም በዛን ጊዜ ሁኔታዎች ባልተመቻቸበት ወቅት ከአውሮፓ ሄዶ እዚህ ነው የምኖረው ብሎ በአስቸጋሪ ሁኔታዎች ማለት ነው። ዝርዝሩ በጣም ብዙ ነው። በየ አስቸጋሪው ስፍራ ድረስ በመሄድ ያን ጊዜ በሽታ አለ፣ ህመም አለ፣ ብዙ ነገሮች ያልተመቻችም ያን ሁሉ ተቋቁሞ ጫካዎች ውስጥ በማደር ህብረተሰብ የማገዝ አስተዋጽኦ ያደረጉ በመሆኑ ሰብአዊ ናቸው ወይም ለሰው የቀረቡ ናቸው ብዬ ነው የምገልጻቸው እኔ። ኦኒኒስካናነን አሁን አሁን ተረት ቢመስልም በእርግጥ ኢትዮጵያውያን ውለታ የሚገባቸው ብድር መላሽ መልካም ሰዎች ናቸው ተብሎ ይገለጥ ነበር፣ ቀደም ባሉት ጊዜያት በገነነ መልኩ። እሱም ስዊድናዊ እና በባዶ እግሩ ሯጭ የሚለውን የአንድ ሰዓት ዘጋቢ ፊልም ተመልክተው ይህንን መታሰቢያ ኦኒኒስካንን አቆመዋል። ውለታ የሚገባው ብድር መላሽ ሆነዋል እና ይህንን እርስዎ በግል አድርገዋል። በተለይ በአገለግሉባቸው የበጎ አድራጎት ድርጅቶችም ሆነ በተለይም በኦሎምፒክ ኮሚቴ በኩል ምን የተደረገላቸው ያላቸው ነገር አለ? ለኦኒ ኒስካንን ክብርና መታሰቢያ የሚሆን ወይም በኢትዮጵያ በኩል ምን ሲደረግላቸው ማየት ይወዳሉ? ለእሳቸው ተዋጽኦ መዘከሪያ የሚሆን ቋሚ ነገር በህይወት በነበሩበት ጊዜ ከኖርዌይ፣ ከስዊድን እንደዚሁ ከኢትዮጵያ የረድኤት ድርጅቶች እንደ ቀይ መስቀል በመሳሰሉት የተሰጣቸው ሽልማት ነው፣ የምስክር ወረቀት ነው ላደረጉት አስተዋጽኦ። በቅርብ ጊዜም እንደዚሁ በህይወት ካለፉ በኋላ ማለት ነው፣ ተመሳሳይ ሽልማቶች፣ ለምሳሌ ሰሜን አሜሪካ የሚገኘው የኢትዮጵያውያን ዲያስፖራ ድርጅት ሲድ የሚባለው እንደዚሁ ላደረጉት አስተዋጽኦ ሽልማት ሰጥቷቸዋል የወንድማቸው ልጅ ኡልፍ ኒስካነን የሚባለው ከዚህ ከስዊድን አሜሪካ ድረስ ሄዶ ያንን የክብር ሽልማት ተቀብሏል ምክንያቱም ኢትዮጵያ ውስጥ ላደረጉት አስተዋጽኦ ሽልማት ይገባቸዋል የሚል ነው ይሄ ነው የተደረገው ኢትዮጵያ ውስጥም በስማቸው የተጀመረ አንድ የአትሌቲክስ ክበብ አለ ኦኒ ኒስካነን ያብባል የሚል የአትሌቲክስ ክበብ አለ እሱንም እንደዚሁ አነጋግሬያቸዋለሁ አላማው አትሌቶችን ማፍራት ነው ሌላ ምንም ነገር የለም። በስማቸው እንዲህ የመሳሰሉ ክበቦች የሚቋቋሙበት ሁኔታ ቢደራጅ መልካም ነው። ስዊድንም ውስጥ ለዚሁ ፋውንዴሽን የኦኒስካነን ፋውንዴሽን የማቋቋም እቅድ አለ። እንግዲህ ያ ትንሽ ጥረት ማሰባሰብን ይጠይቃል ከቤተሰቦች ጋር በመሆን ማለት ነው። እንዲህ እንዲህ አይነት ነገሮች ቢሰሩ በእውነት ያው ሆኖ ይቀራል ታሪካቸው የሚል ሀሳብ ነው ያለኝ በእኔ በኩል። መልካም የስዊድንኛ ሰዋሰው በአማርኛ ልጀማሪዎችና ኦኔ ኒስካን ከሮሱንዳ እስከ ጃንሆይ ሜዳ መጽሐፍት ደራሲ ሰለሞን ሀለፎም ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር